ድሬዳዋ የመሬት ወረራ አሁንም በቁጥጥር ስር ሊውል አልቻለም ሲል የመሬት ልማትና አስተዳደር ቢሮ አስታወቀ። የድሬዳዋ ዓለም አቀፍ አይሮፕላን ማረፊያም የህገወጥ የመሬት ወረራ ሰለባ ከሆኑት መካከል ነው ተብሏል። በሌላ በኩል ህጋዊ የመሬት ጥያቄዎችን በማስተናገድ ብዙ መሰራቱን ቢሮው ይናገራል። አዲስ ቸኮል ዝርዝር አለው። ሀምሳ ዓመት በላይ እድሜ ያለው በየቀኑ ወደ ጅቡቲ፣ ሶማሊያ እና አዲስ አበባ በረራዎችን የሚያስተናግደው እንዲሁም የምስራቅ አየር ምድብ መገልገያ የሆነው የድሬዳዋ ዓለም አቀፍ አውሮፕላን ማረፊያ በህገ ወጥ የመሬት ወረራ እየተያዘ መሆኑን ዛሬ ለጋዜጠኞች ቡድን ይፋ አድርጓል። ስራ አስኪያጁ ያርጥ ላይ እንዲህ ይላሉ። ህገ ወጥ ሰፋሪዎች ኤርፖርቱ ዙሪያውን እየከበቡት ለበረራው ደህንነት ከፍተኛ ችግር እየሆኑና ና በዚህ የሚቀጥል ከሆነ በረራውን ሊያቆም የሚያስችል አደጋዎች እየተከሰቱ ነው ያሉት። እናንተ እንደምታውቁት ይህ ኤርፖርት የሁለት ክልል ይዞታ ነው። በሶማሊያ ክልል የሽኔሌ ዞን ይዞታ ነው ግማሹ፣ ግማሹ የድሬዳዋ መስተዳደር ይዞታ ስር ነው ያለው። በብዛት ይሄ ችግር እየተከሰተ ያለው በድሬዳዋ አስተዳደር ነው። ይሄ ኤርፖርት እንደሚታወቀው ለሁለት ዓላማ የተቋቋመ ነው። የሲቪል በረራዎችንና የሚሊተሪ በረራዎችን የሚከናወንበት ነው። በተለይ የምስራቅ አየር ምድብ አቅጣጫ ባለው በኩል እስከ አጥሩ ጥግ ሰዎች ሰፍረዋል። በአየር ትራንስፖርቱ ህግ ምንጊዜም ከራኖዩ በቪ መልክ ምንም ሰው የማይሰፍርበት ቦታ አሁን ይህ የማንሳቱ ነገር እንዳይሰካ ተሯርጦ መስጊድ እየሰሩ ከእምነት ጋር ለማጋጨት መስተዳድሩ ነው ከእምነት ጋር ኤርፖርቱን ለማጋጨት የመስጊድ ስራ በጣም እየተጧጠፈ ነው ያለ ይህም መሰል የመሬት ወረዳ በአውሮፕላን ማረፊያ ብቻ ሳይሆን በሃይማኖት ተቋማት ይዞታዎች፣ በተራራዎች፣ በሸለቆዎች ለአረንጓዴ ስፍራነትና ለኢንቨስትመንት በተዘጋጁ ቦታዎች ላይ ሁሉ እየተካሄደ ነው ተብሏል። በሌላ በኩል የመሬት ልማትና አስተዳደር ባለ ጉዳዮችም እስካሁን ከሚጉላሉባቸው ተቋማት አንዱ እንደሆነ ቀጥሏል ተብሏል። መሬት ልማት ለበርካታ አመታት ወደ መሬት ልማትና አስተዳደር ቢሮ በባለጉዳይነት ሲመላለሱ የቆዩት ወይዘሮ ውብር ስተረፈ ይህን ቅሬታ ያቀርባሉ። ከዚ ቤት ደግሞ ስትሄድ መሬ ልማቷ መረጃው እያለ የተሳሳተ መረጃ ነው የሰጠችብን። ቀረሙስናም እንዴት የተሳሳተ መረጃ ትሰጣለች ታጠገባ እያለ ብለው ነው የተናገሩት። ይኸው ሶስት ካርታ ነው የወጣው በአንድ ይዞታ። መጀመሪያ በወራሾች ወጣ፣ በአንዷ እህቴና በልጇ ተጋሪ አድርገው ሁለተኛ ካርታ ወጣ። ሶስተኛ ደግሞ ተጋሪዋ ልጅ ስጦታ ተሰጣት። እጪ እናትና አባት ተቀባይ ልጅ ማንስ ልጆች አድርገው ነው የተሰጠው። የመሬት ልማትና አስተዳደር ቢሮ ኃላፊው ዶክተር ደራራ ሁቃ የመሬት ወረራ ዋነኛ ራስ ምታታቸው እንደሆነ ይናገራሉ። የአየር ማረፊያውንና መሰል የህገ ወጥ ይዞታዎችን በተመለከትም ከተማዋን የሚያስተዳድራት የኢህአዴግና ሶዴፓ ጣምራ የኢፍረሱ ውሳኔ እንደወሰነ ይናገራሉ። ጠቅላላ ድሬዳዋ ውስጥ ያለው የመሬት ወረራ በተለይ ከ2010 እስከ ዛሬ ድረስ ያለውም በቪዲዮ ከነ መፍትሄው ሀሳብ እንዴት መፍረስ እንዳለባቸው ጭምር አድርገን ለጣምራው አቅርበን፣ ጣምራው በዛ ላይ ሁለት ጊዜ ስብሰባ አድርጎ ከተወያየ በኋላ ኤርፖርት ጋር ያለው ሌሎች አካባቢዎች አሁን የተሰሩ በጥናቱ ከያዝነው ነው ውጪ ያሉ ማለት ነው የተሰሩ በሙሉ እንዲፈርሱ ወስኗል። በተለይ ቦታዎች የመንግስት ተቋማት፣ የሃይማኖት ተቋማት ቶለሬት ማድረግ የለብንም እናፈርሳለን የሚል አቋም ተይዟል። ወረራውን በተመለከተ አስተዳደሩ በቂ ድጋፍ እያደረገልን አይደለም ይላሉ። ከዚህ በፊት ከ2003 እስከ 2010 ያሉ ህገወጥ ይዞታዎች ላይ ካቢኔው ፖለቲካ ውሳኔ እንዲወስድ እንደሚፈልጉ መናገራቸውን ቪኦኤ ዘግቦ የነበረ ሲሆን አሁንም ይህልኑ ሀሳብ እያራመዱ መሆናቸውን ተናግረዋል። የመልካም አስተዳደር ችግሮችና የባለ ጉዳዮችን እንግልት ከመቀነስ አንጻርም ዘመናዊ አሰራር ለመዘርጋት በዝግጅት ላይ መሆናቸውን ይናገራሉ። ወደ እኛ ወደ መሬት ልማት የሚመጡ ኬዞች በሙሉ እውነት ናቸው ተብሎ አይወሰድም። ይሄንን በአስር ወር ቆይታዬ አይቼዋለሁ። በትክክለኛ ደግሞ የተበደሉም ሰዎች አሉ። ብልሹ አሰራር ለይብነት እነኚህ እነኝ ነገሮች የሚስተካከሉት እግር በእግር እየተከተልክ እየተቆጣጠርክ አይደለም። እዛ አይቻልም፣ አድካሚም ነው። ሙሉ በሙሉ ማጥፋትም አይቻልም። ሲስተም በመቀየር ግን ይቻላል። አንድ ወር ሁለት ወር በኋላ ልንጀምሮ የምንችል ኪው ማኔጅመንት ሲስተም እቃዎቹ በሙሉ መጥተው አዲሱ ህንፃ እስኪንገባ ነው እየጠበቀን ያለ ነው። ይህ ሲስተም ሲመጣ ሰራተኛው እና ባለጉዳዩ ብቻ ናቸው ዳይሬክትሊ የሚገናኙት። በመሀል ያሉ ጉዳይ አስፈጻሚ ህጋዊም ሆነ ህጋዊ ያሉት ከመሀል ይወጣሉ። ሰው ቤቱ ቁጭ ብሎ በቴክስት መሴጅ ከይዙ የት እንዳለ መከታተል ይችላል። የቴሌ ላይን ሊዝ አድርገን ሙከራ ሁሉ አድርገናል። ሆኖም ተቋማቸው ሌሎች ጥሩ ጅምሮችም እንዳሉት ዶክተር ደራራ ይናገራሉ ለዚህም በማህበር ለተደራጀው 1200 መምህራን ቤት መስሪያ መሬት ማዘጋጀቱን ለአራት ዓመታት ሲንከባለሉ ለነበሩ አስምሳ አንድ የኢንቨስትመንት ጥያቄዎች መቶ ዘጠና ሶስት ሄክታር መሬት ማዘጋጀታቸውን በተለይ ሰባት ሺህ መኖሪያ ቤቶችን ለሚገነባ የሪል ስቴት አልሚ መቶ ሰላሳ አራት ሄክታር መሬት መስጠታቸውን ተናግረዋል። በአንጻሩ መሬት ወስደው ሳያለሙ ከቀሩ ሀያ ሰባት ባለሀብቶች ደግሞ አስራ አራት ሄክታር መሬት መነጠቁን ተናግረዋል። የከተማው አሳሳቢ ችግር የሆነው መሬት ወረራን በተመለከተ ግን መንግስት የህግ የበላይነት ለማስከበር ያለውን አቅም አሟጡ መጠቀም ያለመቻሉን በህገ ወጥ መሬት ወረራው የመንግስት አመራሮች እጅም ያለበት መሆኑን ህገ ወጥ ቤቶችን ለማፍረስ ሲነሱም የህገ ወጦቹ ብሔር ወይ ጎሳ ተጠቅሶ ቅስቀሳ የሚደረግ መሆኑን ወቅታዊ ፖለቲካም ያልተረጋጋ መሆኑም ተጽዕኖ ማሳደሩን ዶክተር ደራራ ገልጸዋል። ከቀበሌ ጀምሮ ያለው የመንግስት መዋቅር ሙሉ አቅማቸውን ተጠቅሞ ይህንኑ ለመቀልበስ እንዲሰሩ፣ ህብረተሰቡም ወደፊት ተጎጂ ከሚሆንበት የህገ ወጥ መሬት ወረራ ራሱን እንዲጠብቅም አደራ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ